በኢትዮጵያ ሶማሌ እና በኦሮሚያ አዋሳኝ ክልል ላይ በተፈጠረ የጎሳ ግጭት ስምንት ሰው መገደሉን ፌዴራል ፖሊስ ኮሚሽን አስታውቋል። የጎሳ ግጭቱ ከዚህ ቀደም ሲያጋጥም እንደነበር የጠቆሙት የፌዴራል ፖሊስ ኮሚሽነር ዜኑ ጀማል በግጭቱ ውስጥ የተሳተፈ የታጠቀ ቡድን እንዳልነበረ ያገኙትን መረጃ ጠቅሰው ለቪኦኤ ተናግረዋል። በአካባቢው የሚፈጠሩ ግጭቶችን ለመፍታት ከፍተኛ ጥረት እየተደረገ መሆኑንም አረጋግጠዋል። ኮሚሽነሩ ጽዮን ግርማ ኮሚሽነር ዜይኑ ጀማልን አነጋግራ ተከታዩን ይዛለች። በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ከኦሮሚያ ክልል አዋሳኝ አካባቢ በተፈጠረ ግጭት ሕይወታቸው ያለፉ ሰዎች አስክሬናቸው ማክሰኞ ዕለት ወደ ከተማው መግባቱን ስማቸውን መግለጽ ያልፈለጉ ነዋሪዎች ጠቁመውናል። የእነዚህ ሟቾች አስክሬን ወደ ጅግጅጋ ከተማ ሲገባም በከተማው ለቅሶ እንደነበር የነገሩን ስማቸውን መግለጽ ያልፈለጉ ነዋሪዎች፣ ጥቂት ቆይቶ የሟቾች ህይወት ያለፈው በኦሮሚያ ታጣቂ ሚሊሻዎች እንደሆነ ሲነገር መስማታቸውን ገልጸውልናል። በሶማሌ ክልል ቀደም ሲል የተፈጠረውን አለመረጋጋት ለማብረድ ወደ ክልሉ ሰሞኑን ከተጓዙት ኃላፊዎች መካከል አንዱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ሲሆኑ በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበር። ኮሚሽነሩ በዛሬ ዕለት ወደ አዲስ አበባ የተመለሱ ሲሆን እስከ ትላንት ድረስ የአይንማኝ የሆንኩበት ጭምር ጉዳይ ነው ያሉትን ያስረዳሉ። በሶማሌና በኦሮሚያ ክልል ድንበር ላይ በሚኖሩ የገሪ የገሪና የጃርሶ ጎሳዎች መካከል ግጭቱ እንደተፈጠረ ገልጸው ጅግጅጋ ከተማ አስክሬናቸው መጥቶ የተቀበሩት ሟቾች ስምንት መሆናቸውን ተናግረዋል። አውጽዮን እኔም እዛ እያለሁ ስምንት ሰዎች የገሪ የሚባሉ ጎሳዎች ጂጂጋ አካባቢ በኦሮሚያና በጂጂጋ ድንበር አካባቢ የሚኖሩ ጎሳዎች ናቸው እና ከሌሎች ጎሳዎች እዛ አካባቢ ካሉ በኦሮሚያ ድንበር አካባቢ የሚኖሩ ጎሳዎች ጋር ተጋጭተው ነው። እንግዲህ የጎሳ ግጭት ነው። ፒዩርሊ የጎሳ ግጭት ነው። በዛ ምክንያት ስምንት ሰዎች ሞተው እና እንደውም አስክሬኑ ይሉን ለ- አዲሱ ፕሬዚደንት አስክሬኑ እዩልን ብለው መጥተው ጠይቀውን ነበር የገሪ ጎሳዎች። እና በወቅቱ እኛ አንዳንድ የሴክሪቲ አሬንጅመንቶች ማድረግ ስለነበረብን መሄድ አልቻልንም። ቦታውን ሄድ አስክሬኖቹን ማየት አልቻልንም። ግን አትፈቅደናቸው፣ ተግባብተን ከሀገር ሽማግሌዎቹ ጋር ተግባብተን ነው የቀረ ነው እንጂ ሄደን ቀብሩ ላይም ለመገኘት አስበን ነበረ። ከሟች ቤተሰቦችና ከሀገር ሽማግሌዎች ጋር በተደረገ ውይይት አገኘሁት ያሉትን መረጃ ኮሚሽነሩ ሲጠቅሱ በአካባቢው ላይ ለረጅም ጊዜ ተደጋግሞ የሚሰማ ግጭት እንደነበረ ጠቁመው እሳቸው ጅግጅጋ ከተማ የሚገኙ በመሆናቸው ትክክለኛውን ቁጥር ማግኘት ባለመቻላቸው እንጂ በኦሮሚያ በኩልም ሕይወት ማለፉን ጠቁመዋል። አዲሱ የሶማሌ ክልል መሪ አቶ ሙስጠፋ ሙሐመድ ኡመር በተገኙበት ከዚህ በኋላ የጎሳ ግጭቶች በአካባቢው እንዳይከሰቱ ጠንክረው እንደሚሰሩ ውይይት መደረጉንም ተናግረዋል። ከእነሱ ጋር የተነጋገርነው ምንድነው ግጭቱ ፒዩርሊ የጎሳ ግጭት እንደሆነ ምንም አይነት ጠይቄያቸዋለሁ። ለሁለት ለሶስት ሰው በጎንም ጠይቄያቸዋለሁ። የታጠቀ ሚሊሻ አይነት ተሳትፎ ከነበረ ብዬ ጠይቄያቸው ነበረ። ምንም አይነት ቦታ የታጠቀ ሚሊሻ የተሳተፈበት ሳይሆን በቃ የጎሳ ግጭት ነው ብዙ ጊዜ ያለና ለረጅም ጊዜ የኖረ ጉዳይ እንደሆነ፣ ግን ይሄ በዘላቂነት እንዴት እንደ መፍታት እንዳለብን ተነጋግረን ልንፈታው እንደሚገባ ከነሱም ጋር ስምምነት ላይ ነው የደረስነው። ከዚህ በኋላ በምንም መልኩ ሰው በጎሳ ግጭት መሞት የለበትም እና በዘላቂነት ይሄን ጉዳይ መፈታት አለበት ብለን የአዲሱ ፕሬዝደንትን ባሉበት አንድ ስድስት ሰባት የሚሆኑ የገሪ ትእዛዝ የደረሰባቸው የደረሰበት ብሔር የገቢ ጎሳዎች እና የአገር ሽማግሌዎች አነጋግረናል እና ጥሩ መግባባት ላይ ነው ይደረ በክልሉ አዲስ የካቢኔ ማዋቀር ስራም እየተሰራ እንደሆነ ጠቁመዋል። ኮሚሽነር ዘይኑ ጀማል እዚህ ጋ ከተማ በጣም የተረጋጋ ነው። የተረጋጋ ሁኔታ ነው ያለው ምንም አይነት ተቃውሞ እንቅስቃሴ እኔ አላስተዋልም። ጥሩ የሆነ አሁን አዲስ ካቢኔ እየተሾመ እየሾሙ ስለሆነ አዲሱ ፕሬዚደንት በዛ ላይ ነው። ጎሳዎች በጣም በከፍተኛ ሁኔታ ሎቢ እያደረጉ ያው የኔ ይሄ ቦታ ይሄ ቦታ የሚል በጣም እንትን ነው ያለው እና ደስ የሚል ፕሬዚደንቱም አዲሱ ፕሬዚደንት ከተለያዩ ጎሳዎች የሀገር ሽማግሌዎች ጋር እየተነጋገሩ ኮንሰንሰስ እየያዙ እና የካቢኔ ሹመቱን እያካሄዱ በከፍተኛ ሁኔታ እዛ ላይ ርብርብ እያደረጉ ነው። ህብረተሰቡም እንደዛው በተመሳሳይ እና ስለዚህ በአሁን ሰዓት የረብሻ ስሜት የጸጥታ ችግር ስሜት አይታይም። አድማጮች፣ በዚህ ጉዳይ ላይ የጎሳ ግጭቱ ተከስቶበታል በተባለው አካባቢ ነዋሪዎቹን ለማግኘት ለሁለት ቀናት ከፍተኛ ጥረት ብናደርግም የስልክ አገልግሎት ሊሰራልን ባለመቻሉ ሳይሳካልን ቀርቷል። ጥረታችንን ቀጥለን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።